ጋቢና ቪኦኤ፣ ጋቢና ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት በጋምቤላ በታጣቂዎች የተገደሉት ዜጎችን በማሰብ ኢትዮጵያ ከሮብ ጀምሮ የሁለት ቀናት ሀዘን አወጀች። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያለ አንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ያሳለፈውን ውሳኔ በተመለከተ ዘገባ ይዘናል። በጥቃቱ 208 ሰዎች ሲገደሉ 108 ሕጻናት ታግተው ተወስደዋል። ሲታሰሩ ሲፈቱ የሰነበቱት የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። ከአዲስ አበባ ዝርዝሩ ደርሶናል። በኦሮሚያ ክልል የኢትዮጵያ መንግስት የዜጎችን መብት ይጥሳል፣ ሁኔታው ደግሞ በሀገሪቱ የፖለቲካ አለመረጋጋት ሊፈጥር ይችላል ሲሉ በሰሜን አሜሪካ የሚኖሩ የኦሮሚያ ክልል ተወላጆች ለዩናይትድ ስቴትስ የህዝብ እንደራሴዎች ምክር ቤት አስረዱ። ባልደረባችን ሰለሞን አባተ ሁኔታውን እየተከታተለ አምሽቷል። በሌሎች ዜናዎች በኢትዮጵያ ከአስር ነጥብ ሁለት ሚሊዮን በላይ ዜጎችን ለምግብ እጥረት የዳረገው ድርቅን ለመከላከል በሰሜን አሜሪካ የሚኖሩ ኢትዮጵያውያንና ሌሎችም ድጋፍ በማሰባሰብ ላይ ናቸው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ሰለሞን አባተ ካደረሰን የመጀመሪያው ዜና ጀምራለው። ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግስት ተጨባጭ እርምጃ እንዲወስድ የጠየቁ የዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጥተዋል። በሕግ መወሰኛ ምክር ቤቱ ሬድ በርን ህንጻ ውስጥ በተካሄደው የስነ ስርዓት ላይ የተገኙትና ማብራሪያ የሰጡት የአምነስቲ ኢንተርናሽናል የአሜሪካ ዋና ዳይሬክተር አዶቴ አኩዌቶ እስካሁን ባላቸው ግምት ከአራት መቶ ሰው በላይ በኦሮሚያ የተቃውሞ እንቅስቃሴ ውስጥ ተገድሏል። በሺዎች የሚቆጠሩ ታስረዋል። ቤቶችና የንግድ ስራዎች ወድመዋል ብለዋል። የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ዘርዝረው ተናግረዋል። የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር በበኩላቸው እስካሁን ከ1.5 ሚሊዮን በላይ ሰው ከኑሮ መፈላቀሉን አመልክተዋል። አድማጮች፣ የዚህን ዜና ዝርዝር ሰለሞን አባተ እዚሁ ስቱዲዮ መጥቶ የተከታተለውን ያብራራልናል። ወደ ደቡብ ሱዳን ስናመራ ደቡብ ሱዳን ውስጥ ካሁን ቀደም ሰላማዊ በነበሩ አካባቢዎች በተቀሰቀሰ ውጊያ እና ከባድ የምግብ እጥረት ምክንያት ብዙ ሺህ ህዝብ ወደ አጎራባች ሀገሮች እየተሰደዱ መሆኑን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታውቋል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ወደ 2.3 ሚሊዮን ህዝቦች አገራቸውን ጥለው መሰደዳቸውን፣ 670 ሺህ ስደተኞች ደግሞ በአሁኑ ሰዓት በአጎራባች ሀገር የስደተኛ ካምፖች ውስጥ እንደሚገኙ ኮሚሽኑ አስታውቋል። ይህ ለስደተኛ ካምፖቹ ትልቅ ራስ ምታት ነው ያለው የኮሚሽኑ ሪፖርት ካለፈው ጥር ወር ጀምሮ 52 ሺ ስደተኞች አዲስ ወደ ተቋቋሙ ካምፖች እየገቡ ሲሆን በየቀኑ 800 ስደተኛ መጠለያ ካምፖቹን ይቀላቀላል ብለዋል። 86 በመቶ ሴቶችና ሕጻናት ያሉበት የዩጋንዳው መጠለያ ጣቢያ 28000 የደቡብ ሱዳን ተሰዳጆች ይገኛሉ። 285000 ስደተኞችን በመያዝ ኢትዮጵያ ትልቁን ቁጥር ይዛለች ይላል ሪፖርቱ። በያዝነው የአውሮፓውያን ሁለት ሺ አስራ ስድስት አመተ ምረት መገባደጃ የኢራቅ ኃይሎች ሰሜናዊቱን የሞሱል ከተማ ከጽንፈኛው እስላማዊ ቡድን አይሲስ መልሰው መቆጣጠር የሚያስችላቸውን ሁኔታ እውን ይሆናል ብለው የሚያምኑ መሆኑን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ተናገሩ። ፕሬዚዳንቱ ከዩናይትድ ስቴትሱ ሲቢኤስ የቴሌቪዥን ጣቢያ ጋር ባደረጉት በትላንትናው ምሽት በተሰራጨው ቃለምልሳቸው እንዳመለከቱት በጦር አውድማው ከእነኚህ ጽንፈኛ ቡድኖች ጋር ፍልሚያ የገጠሙትን የኢራቅ ኃይሎች ለማገዝ አስፈላጊነት አጽንኦት ሰጥተው ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገዘ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው ስብሰባ በጋምቤላ ክልል በተፈጸመው ጥቃት ሕይወታቸውን ላጡ ንጹሐን ዜጎች ከነገ ረቡዕ ጀምሮ የሁለት ቀናት ብሔራዊ የሐዘን ቀን አውጇል። ታፍነው የተወሰዱ ዜጎችን የማስመለሱና በአጥፊዎች ላይ የሚወሰደው የማያዳግም እርምጃ እንዲቀጥልም አሳስቧል። እስክንድር ፍሬው ተከታዩን ልኳል። የህዝብ ተወካዮች ምክር ቤት ውሳኔ ያስተላለፈው ነገ ረቡ ሚያዝያ 12ና ሐሙስ ሚያዝያ 13 ለሁለት ተከታታይ ቀናት ብሔራዊ የሐዘን ቀን እንዲሆኑ ነው። በዚህም መሰረት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የምክር ቤቱ መግለጫ ጠቁሟል። እንደ መግለጫው ሰንደቅ ዓላማ በሁሉም የሀገሪቱ ክፍሎች በኢትዮጵያ ኤምባሲዎችና ቆንስላዎች በኢትዮጵያ ንግድ መርከቦችና ጀልባዎች እንደዚሁም አውሮፕላኖች ከደቡብ ሱዳን የመጡት የሙርሌጎሳ ታጣቂዎች በጋምቤላ ክልል ባኙዋክና ኑዌር ዞኖች በሚ የሚገኙት ወረዳዎች የፈጸሙት ጥቃት ከፍተኛ ቁጣና ውግዘት አስከትሏል። ታጣቂዎቹ በሙኩይ ጆሮ ኮግ ጃካው ና ላሬ ወረዳዎች በሚገኙ 13 ቀበሌዎች በፈጸሙት ጥቃት ከ200 መቶ በላይ ንጹሐን ዜጎች መገደላቸው 108 የሚሆኑት ደግሞ ታፍነው መወሰዳቸው ነው በመንግስት ይፋ የተደረገው። የህዝብ ተወካዮች ምክር ቤት የዛሬውን ስብሰባ የጀምረውም ለተገደሉት ወገኖች የአንድ ደቂቃ የህሊና ጸሎት በማድረግ ነው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃም እንዳሉትም ምክር ቤቱ በንጹሐን ዜጎች ላይ በደረሰው የሞት አደጋ ከፍተኛ ሀዘን ተሰምቶታል። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው መንግስት የታፈኑትን ዜጎች ለማስመለስ የሚያደርገውን ጥረት እንደዚሁም በአጥፊዎቹ ላይ የጀመረውን የማያዳግም እርምጃ አጠናክሮ እንዲቀጥል አሳስቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን አስመልክተው ለህዝብ ባስተላለፉት መልእክት የሀገራቸው ጦር ጠንካራ እርምጃ እንደሚወስድ አረጋግጠዋል። ገዳዮቹ የትም ቢሆኑ ከዚህ እርምጃ እንደማያመልጡ አብራርተዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ጦራቸው ገዳዮቹ ያሉበት ድረስ በመሄድ እርምጃ እየወሰደ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚያች ሀገር መንግስት ጋር በጋራ ለመንቀሳቀስ እየሞከሩ መሆኑንም አስረድተዋል። በሌላም በኩል የአፍሪካ ህብረት በጋምቤላ ጃካው አካባቢ የተፈጸመውን ጥቃት አውግዟል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የተወሰዱ ህጻናትና ሴቶችን ለማስመለስ ጥረት እንዲደረግም አሳስበዋል። ከኢትዮጵያ ጋር ረጅም ድንበር የምትጋራው ደቡብ ሱዳን ወጥ የሆነ የጦር ኃይል የላትም። የተወሰነው የአገሪቱ አካባቢ በፕሬዝዳንት ሳልቫኪር ማያርዲት የተቀረው ደግሞ በተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች የተያዘ ነው። ከሁለቱም ወገኖች ውጭ ያሉ ኃይሎችም በዚያች ሀገር ይንቀሳቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር በአንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ ለዝግጅቶቻችን ያላችሁን አስተያየቶች ስጡ። Shouldn't Gabina VOA Hakata, the Henok the Mister Aragao. We can tell them atomatomatomatomatomajoni, with Enoch and Mister Aragao. ወደ ተከታዩ ዘገባችን ስናልፍ የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ድርሶናል። ሚያዚያ 7 ቀን 28 ዓ ምረት የፌዴራሉ ከፍተኛ ፍርድ ቤት 19ጠነኛ ወንጀል ችሎት በነዘላለም ወርቅ ገኘው የክስ መዝገብ አቃቢ ህግ በሽብር ወንጀል ክስ መስርቶባቸው ሲከራከሩ ከቆዩ አምስት ተከሳሾች መካከል ሁለቱ ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የተባሉትን ተጠርጣሪዎች አቃቢ ህግ በክሱ አኳያ ያቀረበባቸውን ማስረጃዎች በመከላከያ ምስክሮቻቸውና ማስረጃዎች በበቂ ሁኔታ በመከላከላቸው በነጻ ቢያሰናብታቸውም እስከ ዛሬ ድረስ ፍርዱ ተፈጻሚ ሳይሆን ቆይቶ በዛሬ ዕለት ከረፋዱ አራት ሰዓት ላይ መፈታታቸውን የአቶ ዮናታን አባት አቶ ወልደ የላቀው ለቪኦኤ አሳውቀዋል። ትናንትና የመፈቻ ሰነዳቸውን አጠናቀው ከዓመት በላይ ከቆዩበት ወህኒ ቤት ሲወጡ ፖሊስ ከደጃፉ ላይ ተቀብሎ በተለምዶ ማዕከላዊ ወደ ተባለው የምርመራ ስፍራ ለምን እንደወሰዳቸው ምክንያቱ በግልጽ ባይታወቅም ዛሬ ረፋዱ ላይ ግን ዳግም እንዲህ ባለ ተግባር እንዳትሳተፉ የሚል ምክር ተሰጥቷቸው መፈታታቸውን አቶ ወልደ ያብራራሉ። ፍርድ ቤት ግን በተከሰሱበት የወንጀል ተግባር ተሳትፎ እንዳልነበራቸው ውሳኔ ሰጥቶ በነፃ ማሰናበቱ ይታወቃል። በሌላ በኩል በዚሁ መዝገብ የተከሰሱት አቶ ዘላለም ወርቅ አገኘው፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ፍርድ ቤቱ በተከሰሱበት ወንጀል ጥፋተኛ ናቸው የሚል ውሳኔ እንዳሳለፈባቸው መዘገባችን አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በኦሮሚያ ክልል የኢትዮጵያ መንግስት የዜጎችን መብት ይጥሳል። ሁኔታው ደግሞ በሀገሪቱ የፖለቲካ አለመረጋጋት ሊፈጥር ይችላል ሲሉ በሰሜን አሜሪካ የሚኖሩ የኦሮሚያ ክልል ተወላጆች ለዩናይትድ ስቴትስ የህዝብ እንደራሴዎች ምክር ቤት ሲያስረድ ውለዋል። በአዲስ አበባ ሰዓት ደግሞ አምሽተዋል። ሰለሞን አባተ በስፍራው ተገኝቶ ሲከታተል ውሏል። እዚህ ስቱዲዮ አብሮን ይገኛል። ሰለሞን፣ እስቲ ስትከታተል የዋልከውን ለኛም ለአድማጮቻችን አካፍለን። እሺ፣ አመሰግናለሁ። እንደምን አላችሁ? እግዚአብሔር ይመስገን። በነገራችን ላይ ስነ ስርዓቱ ገና አላበቃም። ምን አሁን ለዚህ ለዜና ለመድረስ ነው አቋርጬ ወደዚህ የመጣሁት። እንዲያውም በቀጥታ ከዛ እናመጣ አለም ብ- እያስቤ ነበረ። ዜናውን ለማድረስ ገስግሰ ደርስ እየደወልኩለት ነው ስቱዲዮ የደረሰው አሁን። አድማጮቻችን የእናንተ አድማጮች ደግሞ በተለይ ትኩስ ስለሆኑ ትኩስ ነገር እየጨሰ ነው ይዤላችሁ የመጣሁት። እኛም በፌስቡክ ላይቭ ስንከታተለው ነበረ እና በጣም በርካታ ሰው የተገኘበት ነበር ነበረ በረ- ልክ ነህ። በጣም ብዙ ሰው ነው የተገኘው ከተለያዩ የ ዩናይትድ ስቴትስ ውስጥ ከሚኖሩ የተለያዩ አካባቢዎች የመጡ የኦሮሞ ማህበረሰብ አባላት ናቸው። በተወካዮች ምክር ቤቱ በህግ መወሰኛ ምክር ቤቱ ሬበርን ህንፃ ውስጥ ተገኝተው ይህንን ማብራሪያ የሰጡት ሲሰጥም የተከታተሉት እና እንዳልከው በጣም ብዙ ሰው ነበር በቦታው ላይ የነበረው። የእዛት በስነ ስርዓቱ ላይ ተገኝተው የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት አባል የሚኔሶታው ዲሞክራቲክ ለራሴ ኬት ኤሊሰን በጣም በአድናቆት ነበር ይሄንን ያልከውን ነገር ሲናገሩ የነበረው ያየኋቸው ነበር። ላይቭ በጣም ተገርመው ውጭም ውስጥም ሙቀት አለ፣ ምን አይነት የሰው መገኘት በዛ ቦታ ላይ ምን አይነት ግርማ እንደፈጠረ ነበረ ሲናገሩ የነበረው እና ሲያበረታቱ ነበረ። ይሄንን እና በዚሁ ስነ ስርዓት ላይ የተለያዩ ሰዎች ተገኝተዋል። እንግዲህ ይሄንን ኦሮሚያ ውስጥ እየተፈጠረ እየተካሄደ ነው የተባለውን ሁኔታ ለመናገር እንግዲህ በዛ ላይ ከተገኙት መካከል የአምነስቲ ኢንተርናሽናል ዩኤስኤ የአሜሪካው ዋና ዳይሬክተር አዶቴ አኩዌይ ተገኝተው ነበረ። እስካሁን ባሉ የተለያዩ ግምቶች ከአራት መቶ ሰው በላይ ተገድሏል ብለዋል። በዚህ ስብሰባ ላይ በሺዎች የሚቆጠሩ መታሰራቸውን፣ ቤቶችና የንግድ ስፍራዎች መውደማቸውን ተናግረዋል። አኩዌይ የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ሰብስበው ዘርዝረው ተናግረዋል። እና ዩናይትድ ስቴትስ እንደ አጋርነቷ ማድረግ የሚገባትን ሁሉ እንድታደርግ ነው የጠየቁት ከኢትዮጵያ ጋር ባላቸው ወዳጅነት። ከዛ በተረፈ የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተሯ አኑረድሃ ሚታልም ተገኝተው ነበር። እስካሁን ከአንድ ነጥብ አምስት ሚሊዮን በላይ ሰው ከኑሮ መፈናቀሉን ኢትዮጵያ ውስጥ ተናግረዋል። በተለይ ከመሬት ከኪራይ ከመሳሰሉት ጋር በተያያዘ ማለት ነው እና ዩናይትድ ስቴትስ ጫና እንድታሳድር በኢትዮጵያ ላይ ጠይቀዋል። እንደውም ምን አሉ፣ የኢትዮጵያ መንግሥት እያደረገ ያለውን አይነት አድራጎት ያደርግ ዘንድ አንድ ጓደኛ ለሌላው ጓደኛው ፈጽሞ አይፈቅድለትም ብለው ነው ንግግራቸውን ያበቁት። እንዲያውም መግቢያ ላይ ያሰማነው ድምጽ እሱ ትልቅ ጭብጨባ ነበረ የተደረገላቸው እንዲ እንዲሁም ኦፕራይድ ዶት ኮም የሚባል የሚዲያ ኤዲተር መሐመድ ኦማርም እንደዚሁ ኦሮሚያ ውስጥ የተፈጠረውን ሁኔታ አስመልክቶ ዝርዝር ማብራሪያ ሰጥቷል። እንግዲህ በዚሁ ስነ ስርዓት ላይ የተገኙት ቅድም እንዳልኩት የዩናይትድ ስቴትስ የተወካዮች ምክር ቤት አባል እና የሚኔሶታው ዲሞክራቲክ እንደራሴ ኬት አሊሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን አመልክተዋል። ከኢትዮጵያ አምባሳደር ጋር ሲነጋገሩም የተሰብሳቢዎቹን ጥያቄዎች እንደሚያቀርቡላቸው አመልክተው ነበረ። I talk to the Ethiopian ambassador. I'm going to share your concerns. I'm going to tell them how you feel. እና ይህ ቃላቸውም ደግሞ እርሳቸው የሚወክሏቸውን የበዙቱ የኦሮሞ ማህበረሰብ አካል የሆኑ ሰዎችን በክልላቸው ውስጥ ያሉ በሚኔሶታ ግዛት ውስጥ ያሉ ማለት ነው ግዙፉ የኦሮሞ ማህበረሰብ ያለበት፣ ግዙፉ የኦጋዴን ማህበረሰብ ያለበት ነው ብለው ተናግረዋል። እና የእሳቸው የራሳቸው ቃል እንደሆነ የተወካዮቻቸው የሚወክሏቸው ሰዎች ቃል እንደሆነ እንደሚናገሩ ነው ኤሊሰን የገለጹት። አክለው ኤሊሰን እንዲህ አሉ። ሰዎች ሊነገር በማይችል ሰቀቀን ውስጥ እንዲኖሩ ተደርገዋል ነው ያሉት ኤሊሰን። ህመማቸው ደግሞ ይሰማኛል ብለዋል። ይህንን ጉዳይም የኮንግረሱን ባልደረቦቻቸውን ጨምሮ በየደረጃው እንደሚያነሱ ተናግረዋል። እንግዲህ ቅድም እንዳልኳችሁ ይህ ስነ ስርዓት እየተካሄደ ነው ያለው። ከዚህ በፊትም የጋዜጣዊ መግለጫ ተዘጋጅቶ ነበር። በዛ ላይ የስነ ስርዓቱ አዘጋጆች፣ የኦሮሞ ማህበረሰብ መሪዎች የተለያዩ ንግግሮችን አድርገው ነበረ። በምሽቱ ሶስት ሰዓት ባለው ዝግጅታችን ዝርዝር ያለ ዘገባ ይዤ መለሳለሁ። ሁለት ነጥቦች ምላሽ የሚሰጣቸው አካል ነበር ወይ ያን ሲያቀርቡ ከተወካዮች ምክር ቤቱ የተወከሉ ሰዎች መጥተው ምላሽ የሚሰጧቸው ነበሩ ወይም የተወካዮች ምክር ቤቱ አሁን እንዳልኩት እንደ ራሴ ኤልሰን ነበሩ እዛ ቦታ ላይ የነበሩት። እና የማብራሪያ ስነ ስርዓት ነው እንጂ ጥያቄና መልስ ስነ ስርዓት አልነበረም። ነገሩ ኦሮሚያ ውስጥ ተፈጥሯል። ምንድን ነው እንደውም ያሉት ከዚህ ከአዘጋጆቹ አንዱ ዛሬ አሉ ቀደም ሲል በነበረው ጋዜጣዊ መግለጫ ላይ እንዲያውቁት አይደለም የምንነግራቸው ለአሜሪካ እንደራሴዎች፣ ለአሜሪካ ፖለቲከኞች ያውቁታል ኦሮሚያ ውስጥ እየተፈጠረ ያለውን ሁኔታ፣ ግን እርምጃ እንዲወስዱ ነው ተግባራዊ እርምጃ እንዲወስዱ ልናሳስባቸው ልንጎተጉታቸው ነው ብለዋል። በነገር ላይ ሰለሞን እኛም ስንከታተለው ነበርና ና መሐመድ አዴሞ ኦፕራይድ ድረገጽ ላይ በዩናይትድ ስቴትስ በውጭ የሚኖሩ የኦሮሞ ማህበረሰቦችን ወክሎ ባደረገው ንግግር በኢትዮጵያ የሰብአዊ መብት ጥሰት ቀውስ ብቻ ሳይሆን ያለው የፖለቲካ ቀውስም አለ ሲል ነበረ እና እስቲ ሁኔታውን ዘርዘር አርገ ለአድማጮችም በዛ ላይ የተነሱትን ነጥቦች እንሳለን በዚህ ላይ እንግዲህ አዴሞ ከተናገራቸው ነገሮች አንዱ ቀደም ብሎ ከዚህ ከ1990 ዓ.ም ጀምሮ የነበረውን ሁኔታ ነው ሲተነትን የነበረው ኢህአደግ ወደ ስልጣኑ ሲይዝ የዩናይትድ ስቴትስ ፖለቲከኞች በወቅቱ የነበሩት ሌላ ደርግ ስልጣን ላይ እንደማይመጣ ማረጋገጥ እንፈልጋለን ብለው እንደነበረ ያን ጊዜ የነበሩት ኸርማን ኮሄንም ለኢህአደግ መንግስት ድጋፋቸውን ሰጥተው እንደነበረ ተናግረው፣ አሁን ግን ሁኔታዎች እየተለወጡ መምጣታቸውና እነሱ እንደሚሉት እዛ ቦታ ላይ እንደተናገሩት ያ ብዙ ትግል የተደረገበት እንቅስቃሴ ተጠልፏል ነው ያለው መሐመድ አዴሞ ሲናገር እና ሌሎች ዘርዘር ያሉ ጉዳዮችን የፖለቲካ ጉዳዮችን አንስተዋል። ለምሳሌ ኦሮሚኛን ቋንቋውን ራሱን አንስቶ ብሔራዊ የመግባቢያ ቋንቋ እንዲሆን ተጠይቆ ምንም ምላሽ አለማግኘቱንና በዚህም ምክንያት ብዙ የኦሮሞ ልጆች በፌዴራል መስሪያ ቤቶች ውስጥ ስራ እንዳያገኙ መደረጋቸውንም ወይም ደግሞ ላለማግኘት መዳረጋቸውንም ሲገልጽ ነበረ እና በርከት ያሉ እንዳልከው የፖለቲካ ጉዳዮችን አንስተዋል። እና ተጨባጭ እርምጃ ካሏቸው መካከል ጠቅላይ ሚኒስትሩ የተፈጠረውን ሁኔታ አምነው ይቅርታ ጠይቀዋል በፓርላማው ውስጥ። በተጨባጭ የተወሰነ ግን እርምጃ የለም ሲሉ ነበረ። ሰዎች አሁንም እየታሰሩ ነው ብለዋል። የታሰሩ የፖለቲካ መሪዎች አልተፈቱም ብለዋል። ተገደሉ የተባሉት ሰዎች እነማን እንደገደላ፣ ማንም እስካሁን ድረስ ለፍርድ የቀረበ የለም ወይም ደግሞ በይፋ እንዲታወቅ የተደረገ የምርመራ ውጤት የለም ብለው ሲናገሩ ነበረ። የአዲስ አበባ ማስተር ፕላን መቆሙ ቢነገርም ግን ሕግ ወጥቶ በፓርላማው እንዲሰረዝ አልተደረገም ብለው ተናግረው ነበርና፣ ብቻ አንኳር አንኳር ምላቸው ነገሮች እነዚህ ናቸው። ይቀጥላል። አሁን እንዳልኩት ስነ ስርዓቱ ሰላማዊ ሰልፍ ይደረጋል። ከተወካዮች ምክር ቤቱ ተነስተው ወደ ዋይት ሀውስ የሰልፍ እያደረጉ ነው ያሉት። በጣም ነው የምናመሰግነው ሰለሞን አባተ፣ ሁኔታውን ሲከታተል ቆይቷል። በዛሬው ዕለት በሰሜን አሜሪካ የሚኖሩ የኦሮሞ ማህበረሰብ አባላትና የሰብአዊ መብት ተሟጋቾች በዩናይትድ ስቴትስ የእንደራሴዎች ምክር ቤት ቀርበው ያሰሙትን የምስክርነት ቃል አስመልክቶ ለሰጠህን ማብራሪያ አመሰግናለሁ ሰለሞን። ነገ ደግሞ ሰፋ ያለ ማብራሪያ ትሰጠናለህ ብለን እናስባለን፣ ይኖራል። സിമി ലംഗരച്ചും സിമി ലംഗരച്ചും സിമി മന്നോ ടാംപിനോ ബിഒഎൽ ወደ አዲስ አበባ እንመለሳችሁ ፊሊፕስ ፊሊፕ ሞሪስ ኢንተርናሽናል በድርቅ ለተጎዱ ወገኖች እርዳታ የሚውል ከአስር ሚሊዮን ብር በላይ የገንዘብ ድጋፍ ለኢትዮጵያ ቀይ መስቀል ማህበር አበረከተ። የማህበሩ መሪዎች ገንዘቡ ለታለመለት ተግባር እንደሚውል አረጋግጠዋል። የኢትዮጵያ ቀይ መስቀል ማህበር በድርቁ ከተጎዱት ኢትዮጵያውያን መካከል አስር በመቶ ለሚሆኑት የእለት እርዳታ ለማድረስ አቅዷል። መለስካቸው አምሀ ከአዲስ አበባ ዝርዝር ይዟል። የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ረጃ ትናንት ምሽት በአዲስ አበባ ሄልተን ሆቴል በተካሄደው የእርዳታ ርክክብ ስነ ስርዓት ላይ ረዥም መንገድ አቋርጠው ይህንን ሰብዓዊ ድጋፍ ለመለገስ በስፍራው የተገኙትን አመስግነዋል። ፕሬዚዳንቱ በንግግራቸው ፊሊፕ ሞሪስ ኢንተርናሽናል ከጥልቅ ሰብዓዊ ድጋፍ ስሜት ተነስቶ ለኢትዮጵያውያን የድርቅ ሰለባዎች የለገሰው ገንዘብ ለታሰበው ዓላማ እንደሚውልም አረጋግጠዋል። On behalf of the Ethiopian Red Cross Society and the people affected by the current drought, I would like to thank Philip Morris International for its unwavering support to the drought victims. <laughs> <laughs> ፊሊፕ ሞሪስ ኢንተርናሽናል ከአምስት ዓመት በታች ለሆኑ ሕፃናት ለሚያጠቡ እናቶችና ነፍሰጡር ሴቶች ተጨማሪ ምግብ መግዣ የሚሆን አምስት መቶ ሺህ የአሜሪካን ዶላር ለግሷል። ይህ የሰብአዊ ድጋፍ በድርቁ ለተጎዱ ኢትዮጵያውያን እንደሚውል ልናረጋግጥላችሁ እንፈልጋለን። ከ8400 ሰዎች በላይም በዚህ እንደሚጠቀሙ እናረጋግጥላችኋለን። የማህበሩ ዋና ጸሐፊ ወይዘሮ ፍሬ ህይወት ወርቁ በበኩላቸው የኢትዮጵያ ቀይ መስቀል ማህበር ከሰማንያ ዓመታት በፊት ሲመሰረት ጀምሮ የተቋቋመበትን ደንብ በማስታወስ በሀገሪቱ በሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎች የሚከሰቱ ጉዳቶችን ለማቃለል በሚደረገው ጥረት የመንግሥት ረዳት እንደሚሆን ገልጸዋል። በዚሁ መሠረትም አሁን በደረሰው ድርቅ ምክንያት የተፈጠረውን ጉዳት ለመቅረፍ የሚያስችል ስልት በመቀየስ በቀዳሚነት ሊረዱ የሚገባቸውን አካባቢዎችና ነዋሪዎች ማህበሩ መምረጡን አውስተዋል። ይህ የድርቅ ሁኔታ በመላ ኢትዮጵያ የሚታይ ቢሆንም ክፉኛ የተጎዱ አካባቢዎች ግን አሉ። እስካሁን ድረስ በመላ አገሪቱ 191 እንዲህ ያሉ አካባቢዎች ተለይተው ታውቀዋል። እናም የኢትዮጵያ ቀይ መስቀል ማህበር በመላው አገሪቱ ቅርንጫፎችን የዘረጋ በመሆኑ ለእነዚህ ጉዳቶች ቅርበት ስላለን ምቹ ስፍራ ይዘናል። ይሁንና ያለን ሀብት ግን በእጅጉ የተወሰነ ነው። ስለሆነም ምን ያህል መስራት እንደምንችል እና የት ብንሰራ ውጤታማ እንደምንሆን ለይተን ማወቅ ይሮንብናል። ወይዘሮ ፍሬ ህይወት ማህበሩ ባቀደው መሰረት ለማከናወን የሚያስችለውን ሀብት ለማሰባሰብ የተለያዩ ዘዴዎችን እየተጠቀመ እንደሚገኝም አውስተዋል። የህብረተሰቡ የተለያዩ ክፍሎችም ባላቸው አቅም ለማገዝ እየተንቀሳቀሱ እንደሆኑ ጠቁመው የታለመውን ግብ ለመምታት ግን ብዙ መስራት እንደሚጠበቅ አመልክተዋል። ዊ ሀብ አ ሎት ኦፍ ኮሚኒቲ ፒፕል ዳት ካም ኤንድ ዶኔት ቱ አወር ኦፊሴስ የተለያዩ የማህበረሰቡ አባላት ወደ ቢሮችን እየመጡ የሚለግሱ አሉ። የፈለግነውና ያሰብነውን ያህል ባይሆንም በአጭር የስልክ መልእክት አማካኝነት እየሰራን ነው። ይኸው አሁን ደግሞ አዲስ አጋሮቻችን ወደ አስር ሚሊዮን ብር የሚሆን ገንዘብ አስተዋጽኦ አድርገውልናል። እኛም ያቀድነውና ገዥውን ግዥውን ለመፈጸም የሚከናወኑ ተግባራት ሁሉ ቅደም ተከተላቸውን ይዘዋል። የቀደሙት ከአምስት ዓመት በታች የሆኑት ህጻናት የሚያጠቡ እናቶችና ነብሰ ጡር ሴቶችን ለመርዳት ነው። ይህ እንግዲህ በቂ በሂደት ላይ ያለ ስራ ነው። እንደሚታየው በተሰራውና ሊሰራ በታቀደው መካከል ትልቅ ገደል አለ። ፊሊፕ ሞሪስ ኢንተርናሽናል የሰጠውን ድጋፍ ለኢትዮጵያ ቀይ መስቀል ማህበር ያበረከቱት የድርጅቱ የምስራቅ አውሮፓ የመካከለኛው ምስራቅና የአፍሪካ ኮርፖሬት ጉዳዮች ምክትል ፕሬዚዳንት ሚስተር ሊቪዮ ቫንጌቲ ናቸው። ቫንጌቲ ድርጅታቸው ሁልጊዜም ቢሆን ከኢትዮጵያ ህዝብ ጎን እንደሚቆም ቃል ገብተዋል። በተፈጠረው ድርቅ ምክንያት የዕለት እርዳታ የሚሹ ኢትዮጵያውያን ቁጥር በአሁኑ ጊዜ አስር ነጥብ ሁለት ሚሊዮን እንደሆነ ተደጋግሞ ይነገራል። ከነዚህ መካከል ከአንድ ነጥብ ሰባት ሚሊዮን በላይ የሚሆኑት በተመጣጠነ ምግብ እጦት የተጎዱ ከአምስት ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ተጨማሪ ምግብ የሚፈልጉ መሆናቸው ታውቋል። የኢትዮጵያ ቀይ መስቀል ማኅበር ከነዚህ የድርቁ ሰለባዎች መካከል አስር በመቶ የሚሆኑትን ሊታደግ አቅዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በተያያዘ ዜና ግሎባል አላያንስ የተባለው የኢትዮጵያውያን የሰብአዊ መብት ድርጅት በኢትዮጵያ በድርቅ ለተጎዱ ዜጎች እገዛ የሚውል 50ሺ ዶላር በሳምንቱ መጨረሻ አሰባስቧል። አዲሱ አበበ ተከታትሎታል። የቴክኒክ ክል ገጥሞናል። አሁን የምትከታተሉት ጋቢና ቪኦኤን ነው። አድማጮቻችን ዝግጅታዎቻችንን ከምሽቱ አንድ ሰዓት ተኩል ጀምሮ በአጭር ሞገድ ታገኙናላችሁ። እስከዛው ሄኖክ ለምን ሙዚቃ መልካም ዝግጅቱ፣ ደርሷል 50 ሺህ ዶላርስ በሳምንቱ መጨረሻ ተሰባስቧል። አዲሱ አበበ ተከታትሎታል። አሁን ዝግጅቱ ደርሶናል። ግሎባል አላያንስ የተባለው የኢትዮጵያውያን የሰብአዊ መብት ድርጅት በኢትዮጵያ በድርቅ ለተጎዱ ዜጎች እገዛ የሚውል 50ሺ ዶላርስ በሳምንቱ መጨረሻ ላይ አሰባስበዋል። አዲሱ አበበ ተከታትሎታል። ከልዩ ልዩ የሲቪክና የሃይማኖት ተቋማት ከተውጣጡ የዋሽንግተን ዲሲና አካባቢዋ ህብረተሰብ በተሳተፉበት የገንዘብ አስተዋጽኦ ቀላል ነው የማይባል እርዳታ መገኘቱን ከዝግጅቱ አስተባባሪዎች ተረድቻለሁ። የሲቪክና የሃይማኖት ተቋማት ተወካዮችን ጨምሮ ከወጣት እስከ አዛውንት ኢትዮጵያውያን ተገኝተው እርዳታቸውን ለግሰዋል። ቃል ከተገባው ሌላ በአዳራሹ ወደ 300 ዶላር። ኢሳት በዓለም አቀፍ ደረጃ በድረገጽ ባካሄደው የማሰባሰብ ዘመቻ በትናንት ሁለት ማለት ነው ወደ 220 ዶላር እንደተሰባሰበ ተገልጧል። በኢትዮጵያ ላለው ድርቅና ረሃብ ግሎባል አላያንስ ከዲሲው ግብረ ኃይል ጋር በመተባበር ያካሄደው የእርዳታ አሰባሰብ መርሃ ግብር በመላው ዓለም ነበር የተካሄደው ማለት ነው እና ወዳጆቻቸውን በእነሱ ዙሪያ ደግሞ ያሉትን አሰባስበው አምስት ሺህ ዶላር። አድማጮች፣ የምሽቱ ዝግጅት በዚሁ ተጠናቋል። ሙዚቃ እንጋብዛችሁና በዚሁ እንሰናበት። አዎ ሄኖክ፣ እንግዲህ በፌስቡክ ቪኦኤ አማሪክ፣ በትዊተር እንዲሁም ጋቢና ቪኦኤን በመጠቀም አስተያየታቸውን ማድረስ ይችላሉ። አስተያየቶች እየደረሱን ነው። አሁንም እዚህ ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና ጽዮን ግርማንን። ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቤል ያበሮ ነው። ዲጄ ፋትሱ ሱራፌል ሽፈራው ሙዚቃዎችን ሲመርጥልን አምሽቷል። ጉዛችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በነገ ጉዞ እንገናኝ። መልካም ምሽት።